ከአዲስ አበባ ወደ 20 ኪሎ ሜትር ርቃ በምትገኘው የሰበታ ከተማ ውስጥ ወደ 714 ፋብሪካዎች ለሰፋፊ ኢንቨስትመንት ቦታ ተሰጥቷቸው ነበር። ከነዚህ መካከል እንቅስቃሴ የጀመሩት ወደ 400 የሚሆኑት ከ50 ሺህ በላይ ለሚሆኑ የአካባቢ ወጣቶች የስራ እድል መፍጠር እንደቻሉ የከተማዋ የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ወርቁ ደበሌ ለዶችቬሌ ተናግሯል። ይህ ጥሩ ሂደት ቢሆንም ከተማዋ ለአዲስ አበባ ቅርብ በመሆኗ ለመሬት ብዝበዛ የተጋለጠችበት ሁኔታ በኢንቨስትመንት ላይ ትልቅ ጉዳት ማስከተሉ አላፊ አላፊው ጠቅሷል። ሚዲያ በተቃውሞው ጊዜ የተጎዱት የፋብሪካዎች ቁጥር 13 ነው። የጨርቃ ጨርቅ እና የመኑፋክቸሪንግ ፋብሪካዎች እንዲሁም የአበባ እርሻ ይገኙበታል። 13ቱ ፋብሪካዎች በጠቅላላ ተቃጥለው አልወደሙ። አንዳንዱ ላይ ሙከራ ብቻ ነው የተደረገው። አንዳንዶቹ ላይ ደግሞ ቀለል ያለ ጉዳት ነው የደረሰው። ሙሉ በሙሉ ተቃጠለ የምንለው አንድ የጨርቃ ጨርቅ ፋብሪካ ሲሆን እሱም ከፋብሪካው ባህሪ ወይም በቀላሉ የሚቀጣጠሉ ልብሶች ስለሚ ገኝበት ተቃጥለዋል። ዋንቦ በኡ ደንዶ ውጭፋ ማልማል ዋንቴ ወርሻንቱ ጉበቴር ይህ ክስተትም ወደ 4227 የሚጠጉ ሰዎችን ስራ አጥ እንዳደረጋቸው አቶ ወርቁ አስታውሰው በወቅቱ 12 ፋብሪካዎች እንደገና ወደ ስራ መመለሳቸውን ይናገራሉ። አዳዲስ ፋብሪካዎች እየተገነቡም ስለሆነ ወጣቶቹም በዚያ ለመቅጠር እቅድ እንዳለም አክለው ተናግረዋል። ፋብሪካዎቹ ከ50 ሺ በላይ ለሆኑ ሰዎች የስራ ዕድል መፍጠራቸውን ያስታወቁት አቶ ወርቁ አብዛኞቹ ወጣቶችና ሴቶች መሆናቸውን ይናገራሉ። የፋብሪካዎቹ ተቀጣሪዎች ከየት እንደሆኑ ለቀረበላቸው ጥያቄ አቶ ወርቁ ሲመልሱ እሳንኩን የመደርገጎተናነ ኦሮሚያ እነዚህ ወጣቶች የተቀጠሩት ከኦሮሚያ ነው። ከውጭ አገር ወይም ከሌሎች ክልሎች የመጡ የተወሰኑ ባለሙያዎች በስተቀር ከዘጠና በመቶ በላይ የሚሆኑት የአካባቢ ወጣቶች ናቸው። እነዚህ ወጣቶች የሚከፈላቸውን ደሞዝ በቂ ሆኖ ባያገኙትም ፋብሪካው ይዞ የመጣውን የቴክኖሎጂ እውቀት እየቀሰሙ ነው። በተጨባጭ ማሽኖችን በማንቀሳቀስ ከቻይናና ከፓኪስታን የመጡ ፋብሪካዎች ውስጥ እየሰሩ ይገኛሉ። ፓኪስታን ኪሰቶ ጀቻ መንግስት በሰበታ ከተማ ከ12 በላይ ለሆኑ ስራ ፈላጊ ወጣቶች የስራ እድል ለመፍጠር ወደ 300 ሚሊዮን ብር ማዘጋጀቱን የከተማዋ ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ወርቁ ለዶይቼ ቬለ ገልጸዋል።